የዲደብሊው ዜና እንደምናመሻችሁ፣ በመጀመሪያም ዋና ዋና ዜናዎቹ ኢትዮጵያ በጎርጎሮሳዊ 2027 ዓ ም ዓለም አቀፍ የአየር ንብረት ለውጥ ጉባኤን ለማስተናገድ ያቀረበችው ጥያቄ የበርካታ ሀገራትን ድጋፍ ማግኘቱ ተገለጸ። ይፋዊ ውሳኔው ዛሬ ብራዚል ላይ ይሰጣል ተብሎ ይጠበቃል። የተርኪ አቃቢያነ ሕግ የኢስታንቡል ከተማ ከንቲባ ከ2000 ዓመት በላይ እንዲታሰሩ ጠየቁ። በፓኪስታን ዋና ከተማ ኢዝላማባድ ላይ በደረሰ የአጥፍቶ ጠፊ ጥቃት 12 ሰዎች ተገደሉ፣ ሌሎች 27 ደግሞ ቆሰሉ። ለድርጊቱ ኃላፊነት የወሰደ አካል የለም። ሩሲያ ሌሎች የኒውክሌር ኃይል ባለቤት ሀገራት የሚያደርጉ ከሆነ የኒውክሌር ሙከራ እንደምታደርግ አስታወቀች። ዜናው በዝርዝር። ኢትዮጵያ በጎርጎሮሳዊ 2027 ዓ ም የሚካሄደውን ዓለም አቀፍ የአየር ንብረት ለውጥ ተከታታይ ጉባኤ ለማስተናገድ ያቀረበችው ጥያቄ የበርካታ ሀገራትን ድጋፍ ማግኘቱ ተገለጸ። በተጠቀሰው ዓመት ጉባኤው አፍሪካ ውስጥ እንዲደረግ መታሰቡን ተከትሎ ናይጄሪያና ኢትዮጵያ እድሉን ለመውሰድ ከወራት በፊት ጠይቀዋል። የአፍሪካ ሕብረት አባል ሀገራትም ድጋፋቸውን ለኢትዮጵያ ሰጥተዋል። ተርኪና አውስትራሊያም እንዲሁ በመጪው ዓመት 2026 የሚካሄደውን ኮፕ 31ን ለማስተናገድ ጥያቄ አቅርበዋል። አውስትራሊያ በአየር ንብረት ለውጥ መዘዝ የተጎዱ የፓሲፊክ ደሴቶች ሀገራትን በማስተባበር ነው ለማስተናገድ የጠየቀችው። እስካሁን ባለው መረጃ በመሰረተ ሀሳብ ደረጃ ኮፕ 32 ኢትዮጵያ ላይ እንዲካሄድ ተሳታፊ ሀገራት መደገፋቸው ቢገለጽም ይፋዊ ውሳኔው ገና እንዳልተሰጠ ሮይተርስ ከስፍራው የላከው ዜና ያስረዳል። ውሳኔው ዛሬ ብራዚል ላይ ይሰጣል ተብሎ ይጠበቃል። የተርኪያ አቃቢያነ ሕግ የኢስታንቡል ከተማ ከንቲባ ከ2000 ዓመት በላይ እንዲታሰሩ ጠየቁ። በዛሬው ዕለት በታሰሩት የኢስታንቡል ከንቲባ ኢክራም ኢማሞ ጉሉ ላይ 142 ክሶችን አቃቢያነ ህጉ አቅርበዋል። ባለፈው አመት መጋቢት ወር ላይ የታሰሩት የኢስታንቡል ከተማ ከንቲባ ላይ የቀረቡት ክሶች 4000 ገደማ ገጾች ባሉት ዶሴ የተሰነደ መሆኑን መመልከቱን አዣንስ ፍራንስ ፕሬስ ገልጿል። ክሱ የወንጀል ድርጅቶችን መምራት፣ ጉቦ፣ ማጭበርበር፣ ገንዘብ በህገወጥ ማንቀሳቀስ፣ ዝርፊያና ጨረታን ማጭበርበርን ማካተቱም ተጠቅሷል። የፕሬዚደንት ረሲብ ጠይብ ኤርዶሃን ተቀናቃኝ የሆኑት የኢማሞ ጉሉ እስራት በሀገሪቱ ከጎርጎሮሳዊ 2013 ዓ ም ወዲህ ታይቶ የማይታወቅ ጠንካራ የአደባባይ ተቃውሞ መቀስቀሱ ተመልክቷል። የሀገሪቱ መገናኛ ብዙኃንን ይፋ ባደረጉት ዜና አቃቢያነ ሕግ በኢስታንቡል ከንቲባ ላይ እስከ 2430 ዓመት እስራት የሚያስጠይቅ ክስ ማቅረባቸውን ዘገባው ጠቅሷል። ይህ በእንዲህ እንዳለም በዛሬው እለት የተርኪ የወታደራዊ አውሮፕላን ጆርጂያ ውስጥ መከስከሱ ተሰምቷል። ሀያ ሰዎችን አሳፍሮ ነበር። አውሮፕላኑ ከአዘርባጃን የተነሳ መሆኑን የተገለጸው የደረሰው ጉዳት በዝርዝር ባይገለጽም ያደጋ ጊዜ ደራሾች ወደ ስፍራው ተጉዘዋል። ፕሬዚዳንት ኤርዶሃን የሞቱትን ሰማዕታት ሲሉ ሀዘናቸውን ገልጸዋል። በፓኪስታን ዋና ከተማ ኢስላማባድ ላይ በደረሰ የአጥፍቶ ጠፊ ጥቃት አስራ ሁለት ሰዎች ተገደሉ። ሌሎች 27 ሰዎች ደግሞ ተጎዱ። የፓኪስታን የሀገር ውስጥ ሚኒስትር ለጋዜጠኞች በሰጡት መግለጫ በዛሬ ዕለት ጥቃቱ የደረሰው በርካታ የመንግስት መስሪያ ቤቶች በሚገኙበት የከተማዋ ክፍል መሆኑን ተናግረዋል። የጥቃት አድራሹ ማንነት እየተጣራ መሆኑንም አስታውቋል። የአጥፍቶ ጠፊው ጥቃት ከአመታት በኋላ የተከሰተ መሆኑን ተከትሎም ህዝቡ በከፍተኛ ድንጋጤ መኪኖችን ሳይቀር በመንገድ ላይ እየተወ መሸሹ ነው የተገለጸው። ለጥቃቱ እስካሁን ኃላፊነት የወሰደ አካል የለም። የሀገሪቱ ጠቅላይ ሚኒስትር ሼህባዝ ሻሪፍ ግን በህንድ የሚደገፉ ሽብርተኞች ያሏቸውን አካላት ተጠያቂ አድርገዋል። በተመሳሳይ የህንዷ ዋና ከተማ ዴሊ ትናንት በመኪና ላይ ቦምብ ፍንዳታ መናወጧን በዚህም ቢያንስ ስምንት ሰዎች መሞታቸው ተገልጿል። የምታደምጡት የዶችቨለ ዲደብሊውን ዜና ነው። ሩሲያ ሌሎች የኒኩሊየር ሀይል ባለቤት ሀገራት የሚያደርጉ ከሆነ የኒኩሊየር ሙከራ እንደምታካሂድ አስታወቀች። የሀገሪቱ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀገራቸው የኒኩሊየር የጦር መሳሪያ ሙከራን አስመልክቶ ከዩናይትድ ስቴትስ በኩል ድርጊቱ የጂኦፖለቲካዊ ጉዳይ ላይ ይውላል መባሉ እንደሚያሳስባት መናገራቸው ተዘግቧል። እንዲያም ሆኖ ግን ከአሜሪካ በኩል ሩሲያ በድብቅ የኒኩሊየር የጦር መሳሪያ ሙከራ እያደረገች ነው የሚለውን ጥርጣሬ ለማስወገድ ሞስኮ ከዋሽንግተን ጋር ለመነጋገር ዝግጁ ናት ብለዋል። ከመሬት በታች ደብቀን የሆነ ነገር እየሰራን ነው በሚል የኒውክለር ሙከራ በአሜሪካ ወዳጆቻችን የተነሳውን ጥርጣሬ በተመለከተ ለመነጋገር ዝግጁ ነን። በተጨማሪም ከነሱ በቀረበው ሀሳብ መሰረት የሩሲያና ዩናይትድ ስቴትስ መሪዎች ስብሰባን በተመለከተ የዝግጅት ስራ ለመስራት ከአሜሪካ ወዳጆቻችን ጋር ለመወያየት ተዘጋጅተናል። ለሩሲያ መንግስታዊ መገናኛ ብዙሃን ላቭሮቭ በሰጡት መግለጫም ከአሜሪካ በኩል የተነሳውን ጥርጣሬ አጣጥለዋል። ባለፈው ጎርጎሮሳዊ ዓመት በጀርመን የገና ገበያ ስፍራ በመኪና ሰዎችን በመግጨት ለስድስት ሰዎች ሞት ምክንያት የሆነው ተከሳሽ የረሃብ አድማ ጀመረ። ተጠርጣሪው ለሁለተኛ ጊዜ ጉዳዩ በከፍተኛ የደህንነት ጥበቃ ስር እየታየ ባለበት በዛሬ እለት ነው የረሃብ አድማ መጀመሩን የተናገረው። የረሃብ አድማውን ለሶስት ሳምንታት እንደሚያደርግና አካሉ ይጎዳል ብሎ እንደማይገምት መናገሩን የጀርመን የዜና ወኪል ዲፒኤ ዘግቧል። ጉዳዩን የሚመለከተው ፍርድ ቤት ዳኛ ዲክ ሽተርንበርግ በበኩላቸው የፍርድ ሂደቱን በረሃብም ሆነ በመጠማት ለማደናቀፍ የመሞከር መብት እንደሌለው በመግለጽ የፍርድ ሂደቱ እንደ አስፈላጊነቱ ተከሳሹ በሌለበትም ቢሆን እንደሚካሄድ አስታውቀዋል። አቃቤ ሕግ ግለሰቡን በስድስት የግድያ ወንጀሎችና በ338 የመግደል ሙከራ ወንጀሎች ከሷል። የፍርድ ሂደቱ እስከ መጪው መጋቢት ወር እንደሚዘልቅ ተገልጿል። ተጠርጣሪው ድርጊቱን የፈጸመው ባለፈው ዓመት ታህሳስ ወር በጀርመኗ ማግደርቡርግ ከተማ የገና ገበያ ስፍራ ነበር። ከሶሪያ ብሔራዊ ቤተ መዘክር በርካታ የጥንት ወርቅ ክምችት በሌቦች መዘረፉን የደህንነት የዜና ምንጮች ገለጹ። ዝርፊያው የተፈጸመው እሁድ ሌሊት ለሰኞ አጥቢያ እንደሆነ ምንጮቹን ጠቅሶ አዣንስ ፍራንስ ፕሬስ ዘግቧል። እንደ መረጃው ስድስቱ የጥንት ወርቅ ጥፍጥፎች የተዘረፉት ጥንታዊ ቅርሶች ከሚገኙባቸው የቤተ መዘክሩ ጥብቅ ንብረቶች ካሉባቸው ክፍሎች ካንዱ ነው። በተጠቀሰው የቤተ መዘክሩ ክፍል የሄለንስቲክ የሮማንና የቤዛንታይን ዘመን ቅርሶች እንደሚገኙ ነው የተገለጸው። በዚህ ምክንያት ቤተመዘክሩ መዘጋቱ ቢነገርም ኃላፊዎቹ ዘረፋውን እንዳላረጋገጡ ሆኖም ግን የተዘጋው ከደህንነት ጋር በተገናኘ መሆኑን ብቻ መግለጻቸው ተዘግቧል። ቤተ መዘክሩ በጎርጎረሳዊ 2011 ዓ ም ሶሪያን ካወደመው የእርስ በርስ ጦርነት ሳይጎዳ የተረፈና ዘመናትን ያስቆጠሩ ውድ የሥነ ጥበብ ውጤቶችን የያዘ መሆኑን ነው ዘገባው ያስረዳው። ከሳምንታት በፊት በፈረንሳይ ቤተ መዘክር ላይም ተመሳሳይ ዘረፋ መፈጸሙ ይታወሳል። ይህ ዶች በለ ነው ከዶች ቨለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። ኢትዮጵያ በጎርጎሮሳዊ 2027 ዓ.ም ዓለም አቀፍ የአየር ንብረት ለውጥ ጉባኤን ለማስተናገድ ያቀረበችው ጥያቄ የበርካታ ሀገራትን ድጋፍ ማግኘቱ ተገለጸ። ይፋዊ ውሳኔው ዛሬ ብራዚል ላይ ይሰጣል ተብሎ ይጠበቃል። የተርክያ አቃቢያነ ሕግ የኢስታንቡል ከተማ ከንቲባ ከ2000 ዓመት በላይ እንዲታሰሩ ጠየቁ። በፓኪስታን ዋና ከተማ ኢዝላማባድ ላይ በደረሰ የአጥፍቶ ጠፊ ጥቃት 12 ሰዎች ተገደሉ። ሌሎች 27 ሰዎች ደግሞ ተጎዱ። ለድርጊቱ ኃላፊነት የወሰደ አካል የለም። ሩሲያ፣ ሌሎች የኒውክሌር ኃይል ባለቤት ሀገራት የሚያደርጉ ከሆነ የኒውክሌር ሙከራ እንደምታደርግ አስታወቀች። ዜናው አበቃ።